አሜሪካ ድምፅ ነው የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ የፌዴራል መንግስት በትግራይና በአማራ ክልል መካከል ነገሮችን ሪዞልቭ ተደርገው ሁለቱም ህዝቦች ሰላም እንዲኖሩ መፍትሄ እንዲያገኝ የሚፈልግ አይመስለኝም በጣም አስከፊ ጦርነት አንሰን እንደገና ወደ ሌላ አስከፊ ጦርነት ላለመግባት ሁለቱም አካላት በገቡት እና በህገ መንግስቱ መሰረት መስራትና መፈጸም አለባቸው ብለን እናምናለን። ማለት ከውይይቱ ምን አይነት ውጤት እንደሚጠብቁ የአሜሪካ ድምፅ የጠየቃቸው የመቀሌ ዩኒቨርሲቲው የህግ መምህር ተባባሪ ፕሮፌሰር የማነካሳ፣ የመብቶች ተሟጋቹ ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው ድርጅት ምክትል ዋና ጸሐፊ አቶ መብርሂ በርሄ ናቸው። በተከታታይ እየሰማችኋቸው በዛሬ ዕለት የፕሪቶሪያን የሰላም ስምምነት አፈጻጸም ግምገማ አስመልክቶ በተካሄደበት ወቅት ከተናገሩት የተወሰደ ነው። የሰዓቱን አብይስ የዓለም ዜና ተከትሎ ይቀርባል። ክቡራትና ክቡራን ተመልካቾቻችን ዛሬ ማክሰኞ ሰኞ መጋቢት ዕለት 2016 ዓ ም እንደምን አመሻችሁ። የምሽቱ አስተናጋጃችሁ አሉላ አከበደኝ፣ አቀናባሪው ኤልያስ አስማረ፣ የስርጭት መሐንዲሳችን ቤል አንድራዴ ነው። ዋና አዘጋጃ ጽዮን ቅርማ ከተቀሩ ባልደረቦቻችን ጋር በመሆን እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን ያለም ዜና ከስምኝሽ የቆየ በድጋሚ እንደምናመሻችው ዜናውን የማሰማችው ስመኝሽ የቆየ ነኝ። ለምሽቱ ከያዝነው ውስጥ የዩናይትድ ስቴትስ የሱዳን ልዩ መልእክተኛ ኢትዮጵያን ጨምሮ አፍሪካና መካከለኛው ምስራቅን ሊጎበኙ ነው፣ ፈጥኖ ደራሹ ጦር ካልወጣ ለረመዳን የተኩስ ማቆም ስምምነት እንደማይኖር የሱዳን ጦር አስታወቀ፣ እና ፍልስጤማውያን የረመዳን ጾም በጀመሩበት እለት እስራኤል ጥቃት አደረሰች የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። የዩናይትድ ስቴትስ የሱዳን ልዩ መልእክተኛ ቶም ፔሬሎ የተወሰኑ የአፍሪካ ሀገራትንና መካከለኛው ምስራቅን ከመጋቢት ሁለት እስከ አስራ ስድስት ድረስ እንደሚጎበኙ የአሜሪካ የውጭ ጉዳይ ሚኒስትር ቅዳሜ ዕለት አስታውቋል። ፔሬሎ ጉዟቸውን አስመልክተው አርብ ዕለት በማህበራዊ ሚዲያ መድረክ ኤክስ ላይ ባስተላለፉት በቪዲዮ የተቀረጸ መልእክት የውጭ ጉዳይ ሚኒስትርንና ዋይት ሀውስን ወክለው እንደሚጓዙና የጉዟቸው ዓላማ ጦርነቱን ማስቆምና ለሱዳን ሕዝብ አስፈላጊውን ሰብአዊ እርዳታ ማድረስ መሆኑን ገልጸዋል። የሚቀጥሉትን ሁለት ሳምንታት የማሳልፈው በስደተኞች መጠለያ ካምፖች እና በሌሎች አካባቢዎች ያሉ ሱዳናውያንን በማዳመጥ ነው ያሉት። ፔሬሎ ይህን ጦርነት ለማስቆምና ለሱዳን ህዝብ ፍትህና ዲሞክራሲ ለማምጣት የሚረዱ የአፍሪካ አጋሮች ጋር እንደሚገናኙም ገልጸዋል። ፔሬሎ ከሚጎበኟቸው ሀገሮች ውስጥ ኡጋንዳ፣ ኢትዮጵያ፣ ጅቡቲ፣ ኬንያ፣ ግብጽ፣ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ይገኙ ይገኙበታል። ከዚሁ ከሱዳን ጋር በተያያዘ ዜና የሱዳን ፈጥኖ ደራሽ ኃይሎች የሲቪሎችን መኖሪያ ቤቶችና የሕዝብ መገልገያዎች ጥለው ካልወጡ በስተቀር ለረመዳን የሚደረግ የተኩስ አቁም ስምምነት እንደማይኖር የሱዳን ጦር ጀነራል እሁድ ዕለት አስታወቁ። ጀነራሉ መግለጫውን ያስተላለፉት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ለሙስሊሞች ቅዱስ ወር ግጭት እንዲቆም ጠይቆ ያስተላለፈውን የውሳኔ ሀሳብ ተከትሎ ነው። ላለፉት 11 ወራት ከጦሩ ጋር ሲዋጋ የቆየው ፈጥኖ ደራሽ ኃይሉ በበኩሉ የተኩስ ማቆም ጥሪውን ተቀብሎታል። ሆኖም ጀነራል ያሲር አልአታ በመግለጫቸው ጦራቸው በቅርብ ቀናት ከሱዳን ወር ይቅርታ ጦራቸው በቅርብ ቀናት ከሱዳን ዋና ከተማ ወጣ ብሎ በሚገኘው ኦምዱርማን ያገኘውን የበላይነት ጠቅሰዋል። በሳምንቱ ማጠቃለያም የሱዳን ጦር ወታደሮች በኦምዱርማን ዋድኑባይ መኖሪያ ሰፈር ውስጥ ሲንቀሳቀሱ ታይተዋል። ግጭቱ ከተጀመረ ጊዜ አንስቶ ጦሩ በተቀናቃኝ ቡድኑ ተበልጦ የነበረ ቢሆንም በየካቲት ወር የተወሰነውን የኦምዱርማን ክፍል በመያዝ የመጀመሪያውን ድል አግኝቷል። በከተማዋ የሚገኙ ሁለት የጦር ሰፈሮች ማገናኘት እንደተቻለም ገልጿል። የሱዳን ጦርና ፈጥኖ ደራሽ ኃይሎች መካከል ጦርነቱ የተቀሰቀሰው እንደ አውሮፓያን አቆጣጠር በሚያዝያ 2023 ሲሆን እስካሁን ወደ 25 ሚሊየን የሚጠጉ ሱዳናውያንን የሰብአዊ እርዳታ ጠባቂ አድርጓቸዋል። ወደ 8 ሚሊየን የሚጠጉ ደግሞ ቤት ንብረታቸውን ጥለው ተሰደዋል። ፍልስጤማውያን የረመዳን ጾም በጀመሩበት በአሁኑ ወቅት እስራኤል በጋዛ ሰርጥ ዙሪያ ጥቃቶች ማካሄዷን ሰኞ ዕለት አስታውቃለች። ጥቃቱ የቀጠለው እስራኤልና ታጣቂው ቡድን ሐማስ የረመዳን ጾም ከመግባቱ አስቀድሞ አዲስ የተኩስ አቁም ስምምነት ላይ እንዲደርሱ ግብጽ፣ ዩናይትድ ስቴትስና ኳታር የተሳተፉበት ድርድር ለሳምንታት መካሄዱን ተከትሎ ነው። ሀማስ የያዛቸውን ታጋቾች እንዲለቅና እስራኤልም ያሰረቻቸውን ፍልስጤማውያን እንድትፈታ በሚጠይቀው ድርድር ሲሳተፉ የነበሩት የሀማስ ተደራዳሪዎች ባለፈው ሳምንት ከካይሮ ሲወጡ በሰጡት ቃል ድርድሩ በዚህ ሳምንት እንደሚቀጥል ተናግረው ነበር። የእስራኤል የጦር ኃይል በደቡባዊ ጋዛ በካንዩኒስ ና በሌሎችም አካባቢዎች እንዲሁም ማዕከላዊ ጋዛ ውስጥ የአየርም የየብስም ጥቃት ማካሄዱን ገልጿል። የጋዛ የጤና ሚኒስትር ዛሬ በሰጠው መግለጫ እስራኤል ባደረሰችው ጥቃት ስልሳ ሰባት ሰዎች እንደተገደሉ አመልክቷል። ጦርነቱ ባለፈው ጥቅምት ከተቀሰቀሰ ወዲህ የተገደሉ ሰዎች ቁጥር ቢያንስ ሰላሳ አንድ ሺ አንድ መቶ አስራ ሁለት መድረሱንም አክሎ አስታውቋል። ይህ በእንዲህ እንዳለ ረሃብ ላይ ላሉ ፍልስጤማውያን ሰብአዊ እርዳታ ማስገቢያ እንዲሆን ጋዛ ጠረፍ ላይ ጊዜያዊ የጭነት ማራገፊያ ግንባታ እንደሚጀመር የዩናይትድ ስቴትስ መርከብ ወደ ሜዲትራኒያን ባህር በመጓዝ ላይ መሆኑን አስታውቋል። ጊዜያዊ የጭነት ማራገፊያው የሚቋቋመው ተጨማሪ የምግብና የሕክምና ቁሳቁስ እርዳታዎች በቅርብ ርቀት ባለችው በቆጵሮስ በኩል ለማድረስ ሲሆን በጭነቶቹ ውስጥ ለሐማስ ታጣቂዎች ድብቅ የጦር መሳሪያ እንዳይላክ በእስራኤል ኃይሎች እየተፈተሸ እንደሚያልፍ ተመልክቷል። በተያያዘ ዜና የዩናይትድ ስቴትስ የጦር ኃይል ማዕከላዊ እዝና የዮርዳኖስ የአየር ኃይል ትላንት በጋራ ሆነው የተዘጋጁ የዕለት ምግቦች ሩዝ፣ ፓስታና የታሸጉ ምግቦች የያዙ ጥቅሎችን ሰሜን ጋዛ ለሚገኙ ነዋሪዎች ከአየር ላይ ጥለዋል። ሆኖም ጋዛ ውስጥ ካለው ችግር አኳያ በቂ ያለመሆኑን ባለስልጣናቱ ሳይገልጹ አላለፉም። አምስት ሰዎች ከአየር የተወረወረ የምግብ እርዳታ ጥቅል መጥቷቸው መሞታቸውም ተገልጿል። አድማጮች የዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ነው። የሩሲያ የጦር ኃይል ዩክሬን በግዛታችን ላይ በሰው አልባ አውሮፕላኖች የሰነዘረቻቸውን ጥቃቶች አክሽፈናል ሲል አስታወቀ። ብሪያንስክ ኦሪዮልና ቤልጎሮድ ግዛቶች ውስጥ በእያንዳንዳቸው ሁለት ሰው አልባ አውሮፕላኖችን መተንጥለናል ሲል የሩሲያ መከላከያ ሚኒስትር አስታውቋል። የዩክሬን የመከላከያ ሚኒስትር በበኩሉ ሩሲያ ዶኔትስክ፣ ሱሚ ድሮን ፕሮትቪስክ እና ካርኪቭ ክፍለ ግዛቶች ላይ የአየር ጥቃት ልታደርስ አቅዳለች ሲል ዛሬ ሰኞ አስጠንቅቋል። ይህ በእንዲህ እንዳለ ዩክሬን ከሁለት ዓመታት በፊት ወረራ በከፈተችባት ከሩሲያ ጋር ለመደራደር መቁረጥ አለባት የሚል አስተያየት የሰጡትን የሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስን የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ በተዘዋዋሪ ነቅፈዋቸዋል። ትላንት እሁድ በሳምንታዊ ንግግራቸው ለሰው ሕይወትና ለሰብአዊነት የቆማችሁ በጸሎት በውይይትና በተግባር እየረዳችሁ ናችሁ ብለው ያመሰገኑት ዜለንስኪ አስከትለውም ቤተ ክርስቲያን ማለት እንደዚህ ከሕዝብ ጎን የሚቆም እንጂ 2500 ኪሎ ሜትር ርቀት ላይ ሆኖ ልኑር የሚለውን ሊገድሉት ከሚፈልጉት ጋር በቪዲዮ ለመሸምገል የሚፈልግ አይደለም በማለት አቡነ ፍራንሲስ ለስዊስ የዜና ማሰራጫ በሰጡት ቃለ መጠይቅ የተናገሩትን በተዘዋዋሪ ጠቅሰዋል። የቫቲካን ቃል አቀባይ ማቴዎ ብሩኒ ለትችቶቹ በሰጡት ምላሽ አቡነ ፍራንሲስ ውጊያውን ለማቆምና ለመደራደር ቁርጠኞች ሁኑ አሉ እንጂ ዩክሬን እጅ ትስጥ አላሉም ብለዋል ርዕሰ ሊቃነ ጳጳሳት ፍራንሲስ በቅርቡ ከስዊስ የዜና ማሰራጫ አሬስ አይ ጋር ባደረጉት ቃለ መጠይቅ ዩክሬን ከሩሲያ ጋር የሰላም ድርድር ማድረግ አለባት የሚሉ ወገኖችና ከተደራደረች የሩሲያን ወረራ ትክክለኛ ቁመና ይሰጣል በሚሉ ወገኖች መካከል ስላለው ክርክር ተጠይቀው ነበር። እንደኔ አስተያየት ጎበዙ ሁኔታውን ገምግሞ ሕዝቡን አስቦ ነጩን ባንዲራ አውለብልቦ የሚደራደረው ነው ሲሉ መልስ ሰጥተዋል። ሀያ ቀናት በሜሪዮፖል በተሰኘው እና ሩሲያ በዩክሬን የወደብ ከተማ ላይ ያደረገችውን ከበባ አስመልክቶ በተሰራው ዘጋቢ ፊልም የመጀመሪያውን ኦስካር ሽልማት ለሀገሩ ያስገኘው ዩክሬናዊ የፊልም ዳይሬክተር ሚስትስላቭ ቸርኖቭ ኦስካር ከሚሸለም ይልቅ በሀገሩ ላይ ጦርነት ባይታወጅ ይመርጥ እንደነበር ተናግሯል። ለአሶሲየትድ ፕሬስ የዜና ወኪል የቪዲዮ ዘጋቢ የሆነው ቸርኖቭ ፊልሙን የቀረጸው እንደ አውሮፓያን አቆጣጠር በ2022 ዩክሬን ሩሲያን በወረረችበት የመጀመሪያው ቀናት ከባልደረቦቹ ጋር በሜሪዮፖል ከተማ መውጣት ባልቻሉባቸው ጊዜያት ነው። ፊልሙ እሁድ እለት በተካሄደው የኦስካር ሽልማት ላይ በምርጥ ዘጋቢ ፊልም ዘርፍ አሸናፊ ሆኗል። ቸርኖቭ በዩክሬን ታሪክ ይህ የመጀመሪያው የኦስካር ሽልማት በመሆኑ ትልቅ ክብር ይሰማኛል ሲል በታላቅ ድምቀት ቆሞ በጭብጨባ ለተቀበለው ታዳሚ ተናግሯል። ምናልባት ግን በዚህ መድረክ ላይ ይህንን ፊልም በፍጹም ባልሰራ ምኞቴ ነው ብሎ በመናገር የመጀመሪያው ዳይሬክተር ሳልሆን አልቀርም ያለው ቸርኖቭ ይህን ሽልማት ሩሲያ በዩክሬን ላይ ጥቃት በማታደርስበትና ከተሞችን በማትቆጣጠርበት ሁኔታ ብቀይር ደስ ይለኝ ነበር። ነገር ግን ታሪክን መቀየር፣ ያለፈን ነገር መቀየር አልችልም ሲል ስሜቱን ገልጿል። እንደ አውሮፓውያን አቆጣጠር በ2022 ከመጋቢት እስከ ግንቦት ባለው ጊዜ ሩሲያ በተቆጣጠረቻት ሜሪዮፖል ከተማውን ለቀው መውጣት ያልቻሉ ሰላማዊ ዜጎች ሟቾችን በመንገድ ዳር እንዲቀብሩ በመገደዳቸው በወቅቱ የነበረው አስከፊ ሁኔታ ምሳሌ ነበር። but it's በከበባው ቢያንስ ስምንት ሺህ ሰዎች በጦርነቱ ወይም ከጦርነቱ ጋር ተያያዥ በሆኑ ምክንያቶች የሞቱ ሲሆን በሩሲያ በሩሲያና ዩክሬን መካከል ለሁለት ዓመታት የሚጠጋ ጊዜ ከተካሄዱ ውጊያዎች ትልቁ መሆኑን ሂዩማን ራይትስ ዋች የተባለው ተቋም በየካቲት ወር አስታውቆ ነበር። ሽልማቱን ተከትሎ ቸርኮቭ በሰጠው ጋዜጣዊ መግለጫ ይህ የአስቸኳይ ሰብአዊ እርዳታና ጥቃት እየደረሰባቸውና እየተገደሉ ያሉ ሲቪሊያኖችን የመርዳት ጉዳይ ነው ሲል አስተያየቱን ሰጥቷል። በመጨረሻም የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሄይቲ ውስጥ እየተካሄደ ላለው የፖለቲካ ብጥብጥ መፍትሄ ለመፈለግ በሚካሄደው የካሪቢያን ሀገሮች መሪዎች ጉባኤ ላይ ለመገኘት ወደ ጃማይካ ተጉዘዋል። ካሪኮም በሚል የምጽሐረ ቃል ስያሜ የሚጠራው የካሪቢያን ሀገሮች ህብረት የሄይቲን የጸጥታ ሁኔታ ለማረጋጋትና ህዝቧም አስቸኳይ ሰብአዊ እርዳታ ለማድረስ ስለሚቻልበት መንገድ ያተኮረ ውይይት እንደሚካሄድ አመልክቷል። ካሪኮም ለችግሩ መፍትሄ ለመፈለግ የሄቲ ጠቅላይ ሚኒስትር አሪየል ሄንሪን ጨምሮ ጉዳዩ የሚመለከታቸውን ወገኖች ሲያነጋገር መቆየቱን አስታውቋል። ትላንት እሁድ የዩናይትድ ስቴትስ የጦር ኃይል የግድ አስፈላጊ ከሆኑት በስተቀር በሄቲ ዩናይትድ ስቴትስ ኤምባሲ የሚገኙ ሰራተኞቿን ያስወጣች ሲሆን ኤምባሲውን የሚጠብቁ ተጨማሪ የጸጥታ ኃይሎችም መድባለች። ዩናይትድ ስቴትስ የወሰደችው እርምጃ ብጥብጡ እየተባባሰ መሄዱን እንደሚጠቁም ተመልክቷል። ሄቲ ውስጥ የተደራጁ ወንጀለኛ ቡድኖች የሚያካሄዱት ብጥብጥ እየተባባሰ የሄደ ሲሆን በብዙ መቶ ሺህ የሚቆጠሩ ሰዎችም መኖሪያቸውን ለቀው ተሰደዋል። አድማጮች ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዶች ወዳሉላ ልመልሳችሁ። ስመኝሽ፣ የቆየን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ የሚተላልፈውን የዕለተ ሰኞ የአማርኛ ፕሮግራማችን ነው። ዛሬ የሰኞ መጋቢት 22 2016 ነው። አስተናጋጃችሁ አሉላ ከበደ ነኝ። የምሽቱ ዋና አዘጋጅ ጽዮን ግርማ፣ የምስልና ድምፅ አቀናባሪዎቹ ሲሳይ አሸናፊና ግርማ ደገፋ ናቸው። የያዝነው ሳምንት የአንጎል ጤና ግንዛቤ ማስጨበጫ ሳምንት ነው። ይህንኑ ምክንያት በማድረግ የተሰናዳ የሐኪሞን ይጠይቁ የምሽቱ ዝግጅታችን በሁለተኛው አጋማሽ ይቀርባል። እንድትከታተሉ ከወዲሁን ጋብዛለን። አሁን ወደ ዕለቱ እንሻገር። ቀደም ብዬ በመግቢያው የጠቆምኩት ነው። የፕሪቶሪያ የሰላም ስምምነት አፈጻጸም ግምገማ ተጀምረዋል። በኢትዮጵያ ፌዴራል መንግስትና በህወሀት መካከል ባለፈው ዓመት ጥቅምት ላይ በፕሪቶሪያ የተፈጸመውን የሰላም ስምምነት አፈጻጸም አስመልክቶ ስትራቴጂያዊ ግምገማ ማካሄድ መጀመሩን ነው የአፍሪካ ህብረት ያስታወቀው። ግምገማው የሰላም ሂደቱ ወሳኝ ነጥቦች በተባሉት የሰብአዊ እርዳታ አቅርቦት፣ የትጥቅ መፍታትና የድህረ ጦርነት መልሶ ግንባታ ላይ ትኩረቱን እንደሚያደርግ የህብረቱ የፖለቲካ ጉዳዮች የሰላምና ጸጥታ ኮሚሽን አስታውቋል። የፌዴራሉ መንግስትና የትግራይ ክልል ተወካዮች እንዲሁም ታዛቢዎች በግምገማው ላይ እየተሳተፉ መሆናቸውም ተመልክተዋል። ዛሬ ከተጀመረው ብስብሰባ ምን እንደሚጠበቅ ምሁራንን ያነጋገረው መቀሌው ዘጋቢያችን ሙሉጌታ ጽፋ ተከታዩን አድርሶናል። ለሁለት ዓመታት ገደማ የተካሄደው የሰሜን ኢትዮጵያ ጦርነት የተቋጨበትና ባለፈው ዓመት ጥቅምት 23 ቀን 2015 ዓ ም በፌዴራሉ መንግስትና በህወሀት መካከል በፕሪቶሪያ ደቡብ አፍሪካ የተፈረመውን ግጭትን በዘላቂነት የማቆም የሰላም ስምምነት አፈጻጸም አስመልክቶ ስትራቴጂካዊ ግምገማ ማካሄድ መጀመሩን የአፍሪካ ህብረት አስታውቋል። የሰላም ስምምነቱ ከተፈረመ በኋላ የሚካሄድ የመጀመሪያው የአፈጻጸም ግምገማ እንደሆነ የገለጸው የህብረቱ የ የፖለቲካ ጉዳዮች የሰላምና ጸጥታ ኮሚሽን የሰላም ሂደቱ ወሳኝ ነጥቦች ናቸው ባላቸው በሰብአዊ እርዳታ አቅርቦት፣ በትጥቅ መፍታት፣ በድህረ ጦርነት መልሶ ግንባታና በመሳሰሉ ጉዳዮች ላይ እንደሚያተኩር አስረድቷል። ግምገማው የአፍሪካ ህብረት አደራዳሪ ልኡካን የቀድሞ የናይጄሪያ ፕሬዚደንት ኦሊሴገን ኦበሳንጆ እና የቀድሞ የኬንያ ፕሬዚደንት ሁሩ ኬንያታ ባሉበት በዝግ መካሄድ ጀምረዋል። የፌዴራል መንግስቱን በመወከል የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደ ደር ሬድዋን ሁሴን የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ እና ሌሎች ሲገኙ በህወሀት በኩል ደግሞ የክልሉ ጊዜ አስተዳደር ፕሬዝደንት ጌታቸው ረዳና የህወሀት ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል ጨምሮ ሌሎችም በመሳተፍ ላይ ናቸው። ከታዛቢዎቹም የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ ሀመር እና የአውሮፓ ህብረት ተወካዮችን ጨምሮ ሌሎች አካላት የውይይቱ ተሳታፊዎች ናቸው። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋቂ መሐመድ በግምገማው መክፈቻ ላይ ባቀረቡት ገለ ገለጻ የፕሪቶሪያው የሰላም ስምምነት በመፈረሙ ግጭት ቆሟል። ከባድና መካከለኛ የጦር መሳሪያዎች ርክክብ ተፈጽሟል። መሰረታዊ አገልግሎቶች ዳግም ተጀምረዋል። በአብዛኛው የትግራይ ክልል አካባቢዎች ደግሞ ኢኮኖሚያዊ እንቅስቃሴና ትምህርት ተጀምረዋል ማለታቸው ህብረቱ ባወጣው መግለጫ አመልክቷል። የሰላም ስምምነት ላይ እንዲደረስ ጥረት አድርጓል ያሏቸው ተቋማትና ሀገራት ሊቀመንበሩ ማመስገናቸውን ጠቅሷል። በቀጣይ የሰላም ስምምነቱ አፈጻጸም፣ ፖለቲካዊ ውይይት፣ የሽግግር ፍትህ እና የቀ የቀድሞ ተዋጊዎችን ወደ ህብረተሰቡ የማዋሃድ ስራ ትግበራዎች በአፋጣኝ እንዲጀመር የኮሚሽኑ ሊቀመንበር በአጽንኦት ያነሷቸው ጉዳዮች እንደሆኑም ገልጿል። ከውይይቱ ምን አይነት ውጤት እንደሚጠበቅ የአሜሪካ ድምጽ የጠየቃቸው በመቀለ ዩኒቨርሲቲ የህግ መምህር ተባባሪ ፕሮፌሰር የማነካሳ፣ ስምምነቱ በፈረሙ አካላት መካከል መተማመንና ቅንነት አለ ብለው እንደማያምኑ ገልጸዋል። የፕሪቶሪያውን ሙሉ ለሙሉ መፈጸሙ ህወሀት ካለው የህጋዊ ሰውነት ችግርም አንጻር ስናየው እንደዚሁም ከጊዜ ካለው መሳሳብ አንጻር ስናየው ስምምነቱ በተገቢው መልኩ መፈጸሙ የጊዜያዊ መስተዳድሩን የህዝባዊ ቅቡልነት እንዲጨምር ስለሚያደርግ ውሃት ደግሞ ፕሪቶሪያ መፈጸም አለመፈጸም ለአንድ ትልቅ ህዝብን የሚያነሳሳበት አጀንዳ ፖለቲካል አጀንዳ አድርጋ ስለምትጠቀምበት መፈጸሙ ህወሀትን ከጥቅም ውጭ የሚያረጋትና በመካከሉ ያለው መሳሳብ ጊዜያዊ መስተዳድሩ በህወሀት ላይ የበላይነት እንዲኖረው ስለሚያደርግ የምትፈልገው አይመስለኝም። ሌላው ከፌዴራል መንግስት አንጻር ብናየው ፌዴራል መንግስት ግልጽ ነው። ወሰንን ጋር በተያያዘ ጥያቄዎች ተፈተው ወደነበረበት በስምምነቱ በፕሪቶሪያ መሰረት ወደ ህገ መንግስቱ እንዲመለሱ ተፈናቃዮቹም ወደ መኖራቸውን እንዲመለሱ የሚለውን መፈጸሙ ትግራይን ወደ ኖርማል መደበኛ የሆነ እንድትመለስ ፖለቲካውም እንደዛ እንዲሆን እየተሻሻለ መጨረሻ ትግራይ በፌዴራል መንግስት ያላትን ጥቅም ለማስከበር ወደ አዲስ አበባ ጥያቄዎች ማቅረብ አይኖች መልክቱ ሁኔታ ስለሚፈጥር ይህ ደግሞ ለፌዴራል መንግስቱ የስልጣን ፍላጎት ወይም ፓወር ኮምፔቲሽን የምንለው የራሱ የሆነ አሉታዊ ሁኔታ ይኖረዋል። ከዛም በላይ የፌዴራል መንግስት በትግራይና በአማራ ክልል መካከል ነገሮችን ሪዞልቭ ሁለቱ ተደርገው ሁለቱም ህዝቦች ሰላም እንዲኖሩ መፍትሄ እንዲያገኝ የሚፈልግ አይመስለኝም። አደራዳሪዎችና ታዛቢዎች የሰላም ስምምነቱ በሙሉ ቃሉና መንፈሱ እንዲተገበር ሁለቱንም ወገኖች መገፋፋትና መደገፍ እንደሚጠበቅባቸው ያስገነዘቡት ተባባሪ ፕሮፌሰር የማንም ታጣቂን መበተን በሚለው ብቻ አትኩረው እንደሚናገሩ በመጥቀስ ተችተዋል። የመብቶች ተሟጋች የሆነው ቅድሚያ ለሰብአዊ መብቶች ኢትዮጵያ ድርጅት ምክትል ዳይሬክተር አቶ መብርሄ በርሀ ግምገማው ተፈናቃዮች በሚመለሱበት፣ ተጎጂዎች ፍትህ በሚያገኙበትና ታጣቂዎች ትጥቅ በሚፈቱበት ጉዳይ ላይ አትኩሮ ይወያ ይታያል ብለው እንደሚያምኑ ገልጸዋል። ከሁለቱ አካላት ከፌዴራል መንግስት ይጠበቃል፣ ከህወሀት የሚጠበቃል የሚሉ ነገሮች በዋናነት ተፈናቃዮች ወደ ቀያቸው እስካሁን አልተመለሱም። ወደ አራት አመት እየሆናቸው ነው። በአስከፊ ሁኔታ ውስጥ ነው ያሉት፣ ትኩረት ተሰጥቶ መገምገም አለበት ብለን እናምናለን። ሁለተኛ ከፍትህ አንጻር በሰብአዊነት ላይ የሚፈጸመ ወንጀሎች፣ የጦር ወንጀሎች፣ የኢትኒክ ክሊንሲንግ፣ ከዚህ አንጻርም እስካሁን ምንድነው የተሰራው? በተጨባጭ የተሰራ ነገር የለም። እንደዚህም ደግሞ ከትጥቅ መፍታት ጋር ተያይዞ የሰላም ስምምነቱ ስለ ትጥቅ መፍታት በንዲዲአር በሁለቱም ሀይሎች መካከል የየራሳቸው ግዴታ ቀምጠዋል። ወደ ሕገ መንግስታዊ ስርዓት የመመለስ ነው አጠቃላይ ብለን ስናየው ማለት ነው። ለምሳሌ በትግራይ ክልል የተደረገው ምርጫ ሰራሽ ሆኖ ተደርጓል። ያ ማለት በትግራይ አሁን ማየት ምክር ቤት የለም ማለት ነው። በፌዴራል መንግስት ውክልና የላክም ትግራይ ስለሆነ፣ ከዛ በኋላ ከጠበቅ ጋር ተያይዞ ባልሆነ ሀይሎች ወይም በአማራ ሀይሎች የተያዙ ትግራይ ግዛቶች እስካሁን በታጣቂዎች እንደተያዙ ናቸው ያሉት። ስለሆነም እነዚህም በተመለከተ ስምምነቱ ወደ ተግባር መምጣት ካለበት እነዚህ ኮር የሆኑ ነገሮች መገምገም አለባቸው፣ መታየት አለባቸው ብለን እናምናለን። የሰላም ስምምነቱ ከተፈረመበት ጊዜ በአስራ ስድስት ወራት ዘግይቶ እየተካሄደ ያለ ግምገማ እንደሆነ አቶ መብሪ አውስተው መድረኩ ስምምነቱ በምልአት የሚተገበርበት ሁኔታ ካላመቻቸ ወደ ሌላ ግጭት እንዳይገባ ስጋት ማብቃት እንዳላቸው ጠቁመዋል። ከጥቅምት ሁለት ሺ አስራ ሶስት በፊት ወደ ነበረችበት ሁኔታ ካልተመለሰች፣ በፌዴራል መንግስት ምንም አይነት ውክልና ካልተመለሰ፣ እንደዚሁም ፍትህና ተጠያቂነት ካልተረጋገጡ ወደ ጦርነት ማንመለስበት ምክንያት የለም ልንል እንችላለን ማለት ነው። በጣም አስከፊ ጦርነት፣ አንተ እንደገና ወደ ሌላ አስከፊ ጦርነት ላለ መግባት ሁለቱም አካላት በገቡት እና በህገ መንግስቱ መሰረት መስራትና መፈጸም አለባቸው ብለን የፕሪቶሪያው ግጭት በዘላቂነት የማቆም የሰላም ስምምነት ከተፈረመ በኋላ የሚካሄደው ይኸው የአፈጻጸም ግምገማ የመጀመሪያው እንደሆነ የአፍሪካ ሕብረት አስታውቋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ሰሙኑን በድረገጹ ባወጣውና የልዩ መልእክተኛው ማይክ ሀመር ጉዞ ባስታወቀበት መግለጫው ጦርነቱ ያበቃ ቢሆንም ሰላሙን ለማጽናት ተጨማሪ እርምጃዎች መውሰድ እንደሚያስፈልግ አጽንኦት ሰጥቷል። ዛሬ የተጀመረው የሰላም ስምምነቱን ሁኔታውን የአፈጻጸም ግምገማ አስመልክቶ ከፌዴራል መንግስትም ሆነ ከትግራይ ክልል በኩል ይህ ዘገባ እስከተጠናቀረበት ሰዓት ድረስ በይፋ የተባለ ነገር የለም። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም። ሙልጌታ ጽብሃን ለዘገባው አመሰግናለሁ ክቡራትና ክቡራን አድማጭ ተመልካቾቻችን ወደ ተከታዩ ርዕስ ስንሻገር በኢትዮጵያ ግጭት በተካሄደባቸው አካባቢዎች የጤና ስርዓቱ ክፉኛ መዳከሙን የገለጸው ፕሮጀክት የተባለ ፕሮጀክት ሆፕ የተባለ የጤናው ዘርፍ ግብረሰናይ ድርጅት በትግራይ ክልል የተሟላ አገልግሎት የሚሰጡ የጤና ተቋማት ሶስት በመቶ ብቻ ናቸው ብሏል ግጭት በቀጠለባቸው በአማራና በኦሮሚያ ክልሎችም የጤና ስርዓቱ ይበልጥ አሳሳቢ ሆኗል፣ ያሉት የድርጅቱ የአፍሪካ ቀጠናዊ ዲሬክተር ስቲቨን ኔሪ የእንቅስቃሴ ገደቦች ችግሩን እንደሚያባብሱት ለአሜሪካ ድምፅ አመልክተዋል። በሰሜን ኢትዮጵያ ያለው ግጭት ለተፈናቀሉ ስልሳ ሺህ ለሚደርሱ ዜጎች የተለያዩ የጤናና የአስቸኳይ የተመጣጠነ ምግብ ድጋፍ መደረጉንና ይህም በኦሮሚያ ምዕራባዊ ዞኖች መቀጠሉን አመልክተዋል። የትግራይ ክልል ጤና ቢሮም በድርጅቱ መግለጫ ላይ አስተያየት ሰጥቷል። ዝርዝሩን ቀጥሎ ይቀርባል። በኢትዮጵያ ግጭት በተካሄደባቸውና በቀጠለባቸው አካባቢዎች የጤና ስርዓቱ ወድቋል ሲል የገለጸው ፕሮጀክት ሆፕ የተሰኘ በጤናው ዘርፍ የሚሰራ ዓለም አቀፍ ግብረሰናይ ድርጅት የማህበረሰቡ የጤና ችግርም እየተባባሰ እንደሚገኝ አመላክቷል። ድርጅቱ ባለፈው ማክሰኞ የካቲት 26 ቀን 2016 ዓ ም በድረገጹ ባወጣው መግለጫ በትግራይ ክልል ካሉ የጤና ተቋማት ውስጥ የተሟላ አገልግሎት የሚሰጡት ሶስት በመቶ ብቻ እንደሆኑ ገልጾ በአማራ ክልል ደግሞ ከ50 በመቶ በላይ የጤና ተቋማት ተጎድተዋል ብሏል። የፕሮጀክት ሆፕ የአፍሪካ ቀጣናዊ ዲሬክተር ስቲቨን ኔሪ ለአሜሪካ ድምፅ በሰጡት ማብራሪያ የጤና ስርዓቱ ይገኝበታል ያሉትን አስከፊ ሁኔታ አስረድተዋል። ተቋማችን በአሁኑ ጊዜ በትግራይና በአማራ ክልሎች አገልግሎት እየሰጠ ይገኛል። የትግራይ ክልሉ ጥናት በዓለም ጤና ድርጅት በ2023 የተሰራ ነው። የአማራው ክልል ጥናት ደግሞ በአሜሪካ የሕክምና ማህበር የተከናወነ ነው። በትግራይ ክልል አገልግሎቶች ቀስ በቀስ እየተመለሱ ቢሆንም የትግራይ ሕዝብ ፍላጎት የሚያሟሉ ግን አይደሉም። በትግራይ ጤና ቢሮ የድንገተኛ ህክምና አስተባባሪ ዶክተር አቤነዘር ጸድንግል በዓለም ባንክ ድጋፍ እንደተደረገለት ያወሱትን ጥናት ያስተባበሩት እርሳቸው እንደሆኑ ገልጸው ከዚያ በኋላ ያሉ ለውጦችን አስመልክቶ ተጨማሪ ጥናት ያስፈልጋል ብለዋል። ደብልዩ ኤች ኦ ሚኒስትር ኦፍ ሄልዝ እና ኢ ፒ ኤች አይ ጋ ሆነን ሄራምስ የሚባል የሄልዝ ፋሲሊቲዎች የአገልግሎት ሁኔታቸው የሚያሳይ ጥናት ማለት ነው ሁለት ሺ ሀ ሶስት ላይ እንዳልከው ከዛ የተነሳ ነው ሶስት ፐርሰንት ናቸው ፉሊ ፋንክሽናል የሆኑት። የተቀሩት ግን ከሞላ ጎደል የተጓደለ ወይ ደግሞ ምንም አገልግሎት እየሰጡ አይደለም። እኛው በእኛ በኩል እሱ ነው ከኛ የወሰድ እርዳታ ነው ለማለት ነው። የተወሰነ መሻሻሎች አሉ እና እነሱ መሻሻሎች ግን ጽናት ድጋሚ መስራት ያስፈልጋል። እሱን ለመስራት እየሞከር ነው እንግዲህ በደብሊው ኤች ኦ በጀት ከ ከሰጠን እንግዲህ ድጋሚ ለመስራት እያሰብ ነው። በተያያዘ ግጭት በቀጠለባቸው በአማራና በኦሮሚያ ክልሎች የሆስፒታል አልጋዎች የሕክምና መሳሪያዎች፣ ፋርማሲዎችና አምቡላንሶች እንደተዘረፉ የገለጸው ፕሮጀክት ሆፕ በተፈናቀሉ ማህበረሰቦች ዘንድ ያለው ከፍተኛ መጨናነቅና የጤና ጦት የኩፍኝ የወባና የኮሌራ ወረርሽኞችን እንዳስከተለ አመልክቷል። በተለይ በአማራ ያለው ሁኔታ ተቋማቸውን እንደሚያሳስበው የፕሮጀክት ሆፕ የአፍሪካ ቀጣናዊ ዲሬክተር ስቲቨን ኔሪ ተናግረዋል። ተገልጋዮች ከመጀመሪያ ደረጃ ጤና ተቋም ወደ ከፍተኛ ተቋማት የሚያደርጉት እንቅስቃሴ ብዙ ጊዜ ሲዘገይ እየታዘብን ነው። የፍተሻ ኬላዎች የህዝቡንና የቁሳቁሶችን እንቅስቃሴ እያስተጓጎሉ ናቸው። በተለይም ግጭት በቀጠለበት በአማራ ክልል የእንቅስቃሴ ገደቦች ስላሉ መዘዋወርም ያሰጋል። ይህ ሁኔታ እየታየ ያለው እንግዲህ የኮሌራና የኩፍኝ ወረርሽኝ ባለበት የወባ መዛመት እየጨመረ በሚገኝበትና ድርቅም በጸናበት ሁኔታ ነው። በዚህ አስቸጋሪ ሁኔታም ውስጥ ፕሮጀክት ሆፕ አገልግሎቱን መቀጠሉን የገለጹት የድርጅቱ የአፍሪካ ዲሬክተር በትግራይ በአማራና በአፋር ክልሎች ባሰማራቸው ተንቀሳቃሽ የጤናና የሥነ ምግብ ቡድኖች አማካኝነት የመጀመሪያ ደረጃ የጤና ክብካቤና የአስቸኳይ ጊዜ የተመጣጣኝ ምግብ ድጋፎችን ማድረጉን አብራርተዋል። በስድስት ወራት ውስጥ በሰሜን ኢትዮጵያው ግጭት የተፈናቀሉ ወደ 60 ሺህ የሚጠጉ ሰዎች አገልግሎቱን ማግኘታቸውንም ገልጸዋል። በኦሮሚያ ክልል ምዕራብ ወለጋ ዞን ጉደቱ ቆንዳላ ወረዳ ደግሞ በቅርቡ ተንቀሳቃሽ የጤናና የሥነ ምግብ ቡድኖች ከሕክምና ቁሳቁሶች ጋር ተልከው አገልግሎት እየሰጡ መሆናቸውን ጠቅሰዋል። በወረዳው ካሉት አንድ የጤና ጣቢያና 18 ሌሎች የጤና ማዕከላት ውስጥ ጉዳት ያልደረሰበት አንድ ብቻ ነው ያሉት ዲሬክተሩ ላለፉት ሰባት ወራት ለተረጂዎች ምንም አይነት የምግብ ድጋፍ እንዳልቀረበላቸው አመልክተዋል። በወረዳው ከፍተኛ የወባና የኩፍኝ ወረርሽኝም መኖሩን ጠቁመዋል። በኢትዮጵያ የግጭቶች መቀጠል በተለይ የሴቶችንና የሕፃናትን ተጋላጭነት ማባባሱንና የድጋፍ ፍላጎቱንም በከፍተኛ መጠን መጨመሩን ዲሬክተሩ አንስተዋል። ዳሩ ግን ትኩረትን የሚሻሙ ሌሎች ዓለም አቀፍ እውነቶች በማያባሩ ግጭቶች ክፉኛ እየተፈተነ ያለውን የኢትዮጵያ የጤና ስርዓት እንዲዘነጋ እያደረጉ መሆናቸውን ገልጸዋል። ለአሜሪካ ድምጽ፣ ኬኔዲ አባተ አዲስ አበባ። ኬኔዲ አባተን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን ተከታዩ ርዕስ ደግሞ የሽግግር ፍትህ አተገባበር ከመጀመሩ በፊት ግጭቶች እንዲፈቱ ሲሉ የሲቪል ማህበራት የጠየቁበትን ይመለከታል። በኢትዮጵያ አሁን ያለው የሰላም እጦት የሽግግር ፍትህን ለመተግበር እንደማያስችል የገለጹ ስምንት የሲቪል ማህበረሰብ ድርጅቶች በቅድሚያ ግጭቶች መፍትሔ እንዲሰጣቸው ሲሉ ጠይቀዋል። ድርጅቶቹ የሽግግር ፍትህ የተባለውን ፖሊሲ አስመልክተው ባወጡት የጋራ መግለጫ መንግስት፣ ከግምት በማስገባት ይኖርባቸዋል ወይም ይኖርበታል ይመጣል ያሏቸውን ልዩ ልዩ ምክረ ሀሳቦችን አቅርበዋል። በሰሜን ኢትዮጵያ ጦርነት ከባድ ሰብአዊ መብቶች ጥሰት ተፈጽመዋል የተባለው የኤርትራ ሰራዊትም ተጠያቂ የሚሆንበት አሰራር ሊኖር ይገባል ብለዋል። መግለጫውን ካወጡት ድርጅቶች አንዱ የኢትዮጵያ ሰብአዊ መብት ተሟጋቾች ማዕከል ዋና ዲሬክተር አቶ ያሬድ ኃይለማርያም ለአሜሪካ ድምጽ በሰጡት ቃል የሽግግር ፍትህ ፖሊሲ ረቂቅ ከመጽደቁ በፊት ለውይይት መቅረብ እንዳለበትም አመልክተዋል። ገብረ ሚካኤል ገብረ መድህን የተከታተለው። በሰብአዊ መብቶች መከበር ላይ የሚሰሩ ስምንት የሲቪል ማህበረሰብ ድርጅቶች ባለፈው ሳምንት የካቲት 28 ቀን 2016 ዓ.ም በጋራ ያወጡት መግለጫ ለሽግግር ፍትህ ፖሊሲው አፈጻጸም መንግሥት ምቹ ሁኔታ የመፍጠር ግዴታውን ሊወጣ ይገባል ይላል። አሁን ባለው ሀገራዊ አውድ ደግሞ የዚህ ዓይነቱን አሰራር መተግበር አስቸጋሪ እንደሆነ ያመለክታል። በጋራ መግለጫው ላይ ለአሜሪካ ድምፅ አስተያየት የሰጡት የኢትዮጵያ ሰብአዊ መብት ተሟጋቾች ማዕከል ዋና ዲሬክተር አቶ ያሬድ ኃይለማርያም በአሁኑ ጊዜ በኢትዮጵያ ልዩ ልዩ አካባቢዎች ግጭቶች መኖራቸውን ገልጸው የሽግግር ፍትህን የሚተገብሩት ከግጭት የወጡ ሀገራት ናቸው ብለዋል። በሀገሪቷ ውስጥ በተለይ አማራም ክልልና ኦሮሚያ ክልል አክቲቭ የሆነ በየቀኑ ብዙ ሪፖርት የሚሰማባቸው ግጭቶች ይካሄዳሉ፣ መንገዶች ይዘጋሉ። ብዙ ተቋማቶች በአግባቡ እየሰሩ አይደለም። ስለዚህ ግጭት እየተካሄደ ባለበት አውድ ውስጥ የሽግግር ፍትህን ፕሮሰስ ሂደት መጀመር ሂደቱን የበለጠ አስቸጋሪ ወይም ሙሉ በሙሉ እንዳይሳካ ስለሚያደርገው እንደ ቅድመ ሁኔታ ሰላም ማስፈን መቅደም አለበት፣ ከዛ በሰፈነው የሰላም ሁኔታ ላይ የሂደቱን ማስኬድ ውጤታማ እንዲሆን ያደርገዋል የሚል ምክረ ሀሳብ ጭምር ነው ያቀረብ ነው። የትግራይ ክልልን መነሻ አድርጎ በሰሜን ኢትዮጵያ በተካሄደ ጦርነት ለተፈጸሙ ወንጀሎችና ሌሎችም በደሎች ተጠያቂነትን ማረጋገጥ አንድ ትኩረቱ ያደረገው የሽግግር ፍትህ ፖሊሲ የረቂቁ ዝግጅት በመጠናቀቁ በቅርቡ ለሚኒስትሮች ምክር ቤት እንደሚቀርብ የፍትህ ሚኒስቴር አስታውቋል። የሲቪል ማህበረሰብ ድርጅቶቹ የጋራ መግለጫ በአንጻሩ ይህ ሰነድ ከመጽደቁ አስቀድሞ ለሕዝብ ይፋ እንዲሆንና ውይይት እንዲደረግበት ጠይቋል። ስለዚሁ ጉዳይ የሚያስረዱት አቶ ያሬድም ረቂቁን ያዘጋጁት ባለሙያዎች መድረኮችን አዘጋጅተው ሐሳብ ቢያሰባስቡም ሕዝባዊ ውይይት ግን አልተካሄደበትም ይላሉ። እንዴት ይጸድቅ? የተዘጋጀው የመጨረሻው የፖሊሲ ሰነድ ለሲቪክ ማህበራት አልደረሰም። ስለዚህ ጥያቄው የተነሳው ከዛ ነው። ይሄ የፖሊሲ ዋና የመጨረሻው የፖሊሲው ሰነድ ይፋ ይደረግና ለህዝብም፣ ለሰብ ለሲቪክ ማህበራትም ከመጽደቁ በፊት ሀሳብ ቢሰጥበት ጥሩ ይሆናል፣ የበለጠ ይዳብራል የሚል ነው። እዛ ላይ አንዱ የተነሳው ጥያቄ። አገር በቀል የሆኑ ሲቪክ ማህበራት ብዙ ጊዜ የሰብአዊ መብት ጥሰቶችን በማጣራት የተጎዱ ሰዎችን በማናገር መረጃ በመሰብሰብ የራሳቸው የሆነ ውስንነት ቢኖርም ያካበቱት አቅም ልምድም ስላለ በዚህ ሂደት ውስጥ ሂደቱን አብሮ በቅርብ ሆኖ የመገምገም በአንዳንድ ስራዎች ላይ መረጃ በማሰባሰብ ጥናት በማድረግ ዙሪያ ቀጥተኛ ተሳታፊነት እንዲኖራቸው ሲቪክ ማህበሩን አሳታፊ ያደረገ እንዲሆን ያነሳ ነው። ሌላ አንድ ቁልፍ ነጥብ እሱ ነው። ድርጅቶቹ በመግለጫቸው የሽግግር ፍትህ ፖሊሲ ረቂቁ ጸድቆ በስራ ላይ ከመዋሉ በፊት ከግምት መግባት ይኖርባቸዋል ያሏቸውንና ለትግበራው ይጠቅማሉ የተባሉ ምክር ሐሳቦችን አቅርበዋል። ከእነርሱም መካከል በሰሜን ኢትዮጵያው ጦርነት እንደተሳተፈ የሚገለጸው የኤርትራ ሰራዊትን የሚመለከት ይገኝበታል። አቶ ያሬድ ኃይለ ማርያም በሰጡት ቃለ መጠይቅም የሽግግር ፍትህ ፖሊሲው የኤርትራ ሰራዊት ተጠያቂ የሚሆንበትን አሰራር መፍጠር እንደሚጠበቅበት አስረድተዋል። በትግራዩ የሁለት ዓመት ጦርነት የኤርትራ ሰራዊት በትግራይ ውስጥ ገብተው እጅግ ከፍተኛ የሆነ አሰቃቂ የሰብአዊ መብት ጥሰቶች ፈጽመዋል። እንደውም በተባበሩት መንግስታት እና በሰብአዊ መብት ኮሚሽኑ ሪፖርት መሰረት ከሆነ የጦር ወንጀል፣ በሰው ዘር ላይ ያነጣጠሩ ጥቃቶች፣ ዝርፊያን ጨምሮ ብዙ ጥፋቶች ተፈጽመዋል። ስለዚህ በእነሱ ለደረሰው በደል በምን መንገድ ነው ፍትሽ የሚያገኙት ትግራይ ውስጥ ያ ግፍ የደረሰባቸው ሰዎች? የሚለው ይሄ ትራንስ ጀስቲስ ፖሊሲው ይሄንንም መመለስ አለበት የሚል ጥያቄ ነው። እሱም እንግዲህ የአለም አቀፍ ህጎችንም ተጠቅመው ይሁን ምንም የአንድ የሌላ አገር ኃይል ሰራዊት ሌላ ሀገር፣ ገብቶ ድንበር አቋርጦ ገብቶ በንጹሃን ዜጎች ላይ በደል ፈጽሞ ዝም ብሎ ነጻ ሊወጣ አይገባም። የሲቪል ማህበረሰብ ድርጅቶቹ መግለጫ በሽግግር ፍትህ ፖሊሲው መሰረት ይቋቋማል የተባለው እውነት አፈላላጊ ኮሚሽን በሰሜን ኢትዮጵያው ጦርነት በውጭ ኃይሎች የተፈጸሙ የሰብአዊ መብቶች ጥሰቶችንና ወንጀሎችን እንዲሰንድና እንዲያጋልጥ አሳስበዋል። የኤርትራ መንግስት በበኩሉ ከዚህ ቀደም በሰጣቸው መግለጫዎች ሰራዊቱ በትግራይ ክልል የሰብዓዊ መብቶች ጥሰት አለመፈጸሙን ገልጸዋል። የድርጅቶቹ መግለጫ አክሎም በሀገሪቱ ተፈጽመዋል የተባሉትን ሁሉንም ዓይነት በደሎች ከግምት እንዲያስገባና ተበዳዮች ፍትህ የሚያገኙበትን ዕድል እንዲፈጥር ጠይቋል። በዳኝነት ሂደቱም የውጭ ባለሙያዎች እንዲሳተፉ ምክር ለግሷል። አቶ ያሬድ ኃይለማርያም የዚህን ጥያቄ መነሻ ለአሜሪካ ድምፅ አብራርተዋል። የወንጀሉ ባህሪ የዓለም አቀፍ ወንጀሎች ናቸው የተፈጸሙት። ስለዚህ የሀገሪቷ የህግ ማዕቀፍ የፍትህ ተቋማት በእንደዚህ አይነት ውስብስብነት ባላቸው አስቸጋሪ እና ስፋት ባለው የወንጀል ተጠያቂነት ዙሪያ ላይ ካለው ልምድም ካለው ያቅም ማነስም ከምንም አንጻር ዓለም አቀፍ ልምድ ያላቸው ሌሎች ዳኞች፣ አጣሪ አካላቶች በዚህ ሂደት ላይ እንዲሳተፉ ቢደረግ ሁለት ፋይዳ ይኖረዋል። አንደኛ የሂደቱን ታማኒነት ከፍ ያደርገዋል በሁሉም ወገን። ሁለተኛ ደግሞ እነዚህ ሰዎች የሚመጡት ሰዎች ከፍተኛ አቅም ኤክስፐርቲስ፣ የሙያ ክህሎት ያላቸው ስለሆኑ ሂደቱን በደንብ በበቂ የሙያ ድጋፍ ላይ እየተመሰረተ እንዲሆን ያደርጉታል፤ ከሚል መነሻ በሽግግር ፍትህ ፖሊሲ ጉዳይ ላይ የጋራ መግለጫውን ያወጡት ድርጅቶች የህግ ባለሙያዎች ለሰብአዊ መብቶች የኢትዮጵያ ሴቶች ማኅበራት ቅንጅት የመብቶችና የዲሞክራሲ ዕድገት ማዕከል ሴታዊነት ንቅናቄ የኢትዮጵያ ሠራተኞች መብት ተሟጋች ስብስብ ለሰብዓዊ መብቶች በኢትዮጵያ ሁሉን አቀፍ ራእይ ለዲሞክራሲያዊ ኢትዮጵያና የኢትዮጵያ ሰብዓዊ መብት ተሟጋቾች ማዕከል ሲሆኑ ጥያቄያቸውን ለፍትሕ ሚኒስቴር ማቅረባቸውን ለማወቅ ተችለዋል ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ ቀብሩ ሚካኤል ገብረ መድህን አመሰግናለሁ። ለመጽሔቱ የመጨረሻ ወዳደረግነው ዘገባ ስናልፍ የዛሬውን ዕለት የሚመለከት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ታላቅ ስፍራ የሚሰጠው የአብይ ጾምና በመላው ዓለም በሚገኙ የእስልምና እምነት ተከታዩ ዘንድ በጉጉት የሚጠበቀው የሮሞዳን ጾም በዛሬው ዕለት በተመሳሳይ ቀን ጀምረዋል። ሁለቱ እምነቶች በኢትዮጵያ ከፍተኛ ቁጥር ያለው ተከታይ እንዳላቸው ይታወቃል። የሁለቱም እምነት አባቶች ተከታዮቻቸው ጾሙን እርቅ በማውረድና በመረዳዳት እንዲያሳልፉ ሲሉ መልዕክት አስተላልፈዋል። ኤደን ገረሞ ይዘዋለች። ኢትዮጵያ ውስጥ ከፍተኛ ቁጥር ያለው ምዕመን ያላቸውና ዘመናትን ያሳለፉት ሁለቱ እምነቶች የ2016 ዓ ም ቅዱስ አጽዋማቶቻቸውን በተመሳሳይ ቀን ጀምረዋል። የኢትዮጵያ ኦርቶዶክስ ተዋህዶ አብይ ጾም እና የመላው ሙስሊም እምነት ተከታዮች ጾም የሆነው ረመዳን በሰሜን አሜሪካ በዋሽንግተን ዲሲ እና አካባቢዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ፋኑኤል የኦርቶዶክስ ተዋህዶ እምነት ተከታዮችና ለሙስሊም ወንድሞች በሙሉ እንኳን አደረሳችሁ በማለት መልካም ምኞታቸውን ያደረሱ ሲሆን በዚህ የጾም ወቅት ይቅር መባባልና መረዳዳት ያሻል ሲሉ አሳስበዋል። አሃዱ አምላክ አሜን። በሀገራችን ኢትዮጵያና እንዲሁም በመላው ዓለም የምትገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን እንዲሁም ኤርትራውያን ወገኖቻችን እንኳን ለሁለት ሺህ አስራ ስድስት ዓመተ ምሕረት ጌታችን መድኃኒታችን ኢየሱስ ክርስቶስ ጾም እንኳን በሰላም በጤና በህይወትና በበረከት ጠብቆ አደረሳችሁ። እንዲሁም ደግሞ የእስልምና እምነት ተከታዮች ወንድሞቻችንን እንኳን ለረመዳን ጾም አደረሳችሁ። የሁላችንንም ጾም የስርትና የበረከት ያድርግልን። እንግዲህ የተወደዳችሁ ምዕመናን የጾም ዋና አገልግሎቱ ለእግዚአብሔር መገዛት ነው። ከእግዚአብሔር ጋር የምንታረቅበት ነው። በትንቢተ ኢሳይያስ ሀምሳ ስምንተኛው ምዕራፍ ላይ ተጽፎ እንደምናየው በመብል ከመጠጥ ባሻገር በትህትና ከመገለጥ ባሻገር በጾማችን ጊዜ ይቅር መባባል፣ በፍቅር መጾም፣ ለተራበ ወገን እንጀራን ቆርሶ መስጠት፣ መፃተኞችን፣ ማለት ስደተኞችን፣ ችግረኞችን መቀበል ይህን የመሳሰለውን ነገር ሁሉ ስናከናውን እግዚአብሔር ጾማችን እንደሚቀበልና መናችን ሁሉ እንደሚሰማን በግልጽ ተቀምጧል። በተመሳሳይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጸሐፊ ሼክ ሐምድ ሙሳ እንኳን አደረሳቸው ምኞታቸውን ያስተላለፉ ሲሆን በአለም አቀፍ ደረጃ እየበረታ የመጣውን የዋጋ ግሽበት ከግም ውስጥ በማስገባት ሙስሊሙ ማህበረሰብ ችግረኞችን የሚዘክርበት እንዲሆን መልእክታቸውን አስተላልፈዋል። የአንድ ሺህ አራት መቶ አርባ አምስተኛው ዓመት የረመዳን ወር ጾም ዛሬ ተጀምሯል። ለመላው ሙስሊም እንኳን አደረሳችሁ እላለሁ። ይሄ ወር የተባረከ ወር መተዛዘን ያለበት መከባበር ያለበት ወር እንዲሆንላችሁ ኛቴል ተገልጻለሁ። የኢትዮጵያ ሙስሊሞች ቁጥራችን ብዙ ነው። ስስ መተጋገዝ እና ስስ መረዳዳት ሁሉንም በመተባበር እንግዲህ ሀገራችን ብቻ ሳይሆን ዓለማችንም በዋጋ ግዥበት ብቻ ሳይሆን በኑሮ ውድነት የተለቀለቀች ስለሆነ ሙስሊሙ ማህበረሰብ እች በማሰብ ለምናቸው በማካፈል የቸገራቸውን በመርዳት ይህንን ጾም እንዳሳለፍ ጥሪዬን አቀርባለሁ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጸሐፊ ሼክ ሐሚድ አያይዞም ጾሙ ስክነትና በሰላም እንዲያልፍ ጥሪ አድርገዋል። ማህበረሰብ ትልቅ እንግዳ እንደሚቀበልም በማመን በትልቅ ተግባር ሊያሳልፈው ይገባል። ኢባዳ ላይ መተኮር አለብን። ተሀጅሩንም ጾሙንም አደብ አለበት። በሰከነ መንፈስ እንዲያሳልፉ ጥሬን ያቀርባለሁ። በመቻቻል፣ በመከባበር፣ በመዋደድ ለራሱ ለሙስሊሙ ማህበረሰብ ብቻ ሳይሆን ለሌሎችም እነቶች ለማሰብ ሁሉንም ነገር ሰላማዊ በሆነ መልኩ እንዲያሳልፍ በተለይም ለሀገራችን ጎ እንዳደርግ ጥሬን አቀርባለሁ። አላህ ሱብሃነ ወተዓላ የተባረከ በሰሜን አሜሪካ በዋሽንግተን ዲሲ እና አካባቢዋ ሀገር ስብከት ሊቀጳጳስ ብፁዕ አቡነ ፋኑኤልም ምእመኑ ለሀገሩ በመጸለይ እንዲያሳልፍ አሳስበዋል። መጀመሪያ ልናደርግ የሚገባው ከተጣላነው ነው ሰው ጋራ ካዘንበት ወይም ካዘነብን ሰው ጋራ በመወያየት በየቅርታ ችግራችን መፍታት ይገባናል። ሰላምን የምናገኘው ፍቅርን የምናገኘው በረከትን የምናገኘው በዚሁ ሕይወት ሆነን ስንጾም ነውና ሁላችን በንስሐ ሆነን እንድንጾም፣ በፍቅር ሆነን እንድንጾም፣ ሀገራችን ኢትዮጵያን እያሰብን እንድንጾም። ሀገራችን ኢትዮጵያ በፈተና ውስጥ ናትና ሕዝቦቿ እርስ በርሳቸው ወንድመማቾች እርስ በርስ የሚቃጠሉበት ክፉ ዘመን ነውና እግዚአብሔር ይህን ዘመን እንዲያሻገረን ሁሉም ቆም ብሎ ወደ ልቦናው ተመልሶ በንስሐ ወደ እግዚአብሔር እንዲመለስ እግዚአብሔር ቅዱስ መንፈሱ እንዲያፈስ ይህን እያሰብ ልንጾምና ልንጸይ ይገባናል። እግዚአብሔር ሀገራችን ኢትዮጵያን ይባርክልን። በተመሳሳይ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴረሽ በዛሬው ዕለት በሰጡት ጋዜጣዊ መግለጫ የረመዳን ጾም መግባትን ምክንያት በማድረግ በእስራኤልና ሀማስ መካከል የሚደረገው ጦርነት በዚህ ወር እንዲያቆም ጥሪ አድርጓል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ ኤደንን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን ተከታዩ ዓለም አቀፍ ርዕስ ደግሞ ወዲህ ወደ ዋሽንግተን ይመልሰናል። የፍልሰተኞችና የስነ ተዋልዶ ጉዳዮች በባይደንና ትራምፕ የምረጡኝ ዘመቻዎች ይለናል። የዩናይትድ ስቴትስ መራጮች ለአዲስ ዙር የማክሰኞ ቅድመ ምርጫ እየተዘጋጁ ባሉበት ወቅት ፕሬዚዳንት ጆ ባይደን እና የሪፐብሊካኑ ተቀናቃኛቸው ዶናልድ ትራምፕ በአሳለፍነው ሳምንት መጨረሻ ተመሳሳይ የምርጫ ዘመቻ ዝግጅቶችን ለማድረግ ብርቱ ፉክክር ወደሚጠበቅባት የጆርጂያ ክፍለ ግዛት ተጉዘው ነበር። የአሜሪካ ድምፅዋ ዘጋቢ ቬሮኒካ ባልድራስ ኤግሊሲያስ እንደ አውሮፓውያን ዘመን አቆጣጠር በ2024 የየፓርቲያቸው ፕሬዝዳንታዊ እጩ ተፎካካሪ ለመሆን የተቃረቡትን እጩዎች ዋና ዋና የመከራከሪያ ነጥቦች በተለየ ትኩረት ትከታተላለች። ደረጀ ደስታ እንዲህ ያቀርበዋል። የአሜሪካ ነጻነቶች በሚቀጥለው ህዳር ለምርጫ ይቀርባሉ ሲሉ ፕሬዝደንት ጆ ባይደን በአትላንታ ጆርጂያ በተካሄደው የምርጫ ዘመቻ ዝግጅት ላይ አጽንኦት ሰጥተው ተናግረዋል። ከክፍለ ግዛቱ የማክሰኞ ቅድመ ምርጫ በፊት የሪፐብሊካኑ ተቀናቃኛቸው የቀድሞው ፕሬዝደንት ዶናልድ ትራምፕ ጽንስ በማቋረጥ ላይ ያላቸውን አቋም መራጮች እንዲያስታውሱ አድርገዋል። ወደ ስልጣን የመጡት ጽንስ ማቋረጥ መብት የሚያረጋግጠውን ህግ ለመቀልበስ ነው። ለነገሩ ያ እንዲሆን ተማጽነዋል፣ ያው የተመኙትን አግኝተዋል። ክፍለ ግዛቶች ዶክተሮችን የሚወነጅሉ የክልከላ ህጎችን እያወጡ ነው። ያስገዶ መድፈርና የዘመድ ቤተሰቦቻቸው የቤቱ ሰለባ የሆኑት እርዳታ ፍለጋ ክፍለ ግዛቶቻቸውን ለቀው እንዲሄዱ እያስገደዱ ነው። ጆርጂያ ግን የሴቶችን የስነ ተዋልደው መብት መከላከል ይችላል ሲሉ ባይደን ተከራክረዋል። የመምረጥ መብትን የሚደግፉ የምክር ቤት አባላት ላኩልኝ። የተሻረውን ጽንስ የማቋረጥ መብት የሚያረጋግጠውን ሕግ ወደ ነበረበት መልሼ የአገሪቱ ሕግ እንዲሆን ለማድረግ ቃል እገባለሁ። ትራምፕም እንዲሁ ባለፈው ቅዳሜ ባይደን በቅርቡ የአሜሪካን ወቅታዊ ሁኔታ አስመልክተው ያሰሙትን ንግግር አጠንክረው በተቹበት በሰሜን ምዕራብ ጆርጂያ የምርጫ ዘመቻ አካሂደዋል። ሪፐብሊካንም ሆንክ፣ ገለልተኛ ወይም ተስፋ የቆረጠ ዴሞክራት፣ ብዙዎቹ እንደዚያ ናቸው፣ ማድረግ ያለባችሁ ያንን አስቀያሚ የሆነ የባይደን ንግግር መመልከት ነው። ተንኮለኛው ጆ ባይደን ስለ አሜሪካ ከመናገራቸው በፊት ስለ ዩክሬን ተናግረዋል። ጆ ባይደን አሜሪካ ላይ በቁጣ መጮህ የለባቸውም። አሜሪካ ጆ ባይደን ላይ በቁጣ መጮህ አለባት። የቀድሞው ፕሬዚደንት፣ የካቲት 22 ወደ አሜሪካ በህገወጥ መንገድ በገባው የቬኔዙዌላ ስደተኛ እጅ ሞታለች የተባለችውን የነርስ ሙያ ተማሪ ላኬን ራይሊን በመጥቀስ የፕሬዚደንት ባይደን የኢሚግሬሽን ፖሊሲዎችን ተቃውመዋል። ህገወጥ ስደተኛ ነበር። አገራችን ውስጥ መገኘት አልነበረበትም። በትራምፕ ፖሊሲ ውስጥ ይህ ፈጽሞ አይኖርም ነበር። ባይደን ያንን ፖሊሲ መደበኛ እንዲሆን አድርገዋል። ወደ ዩናይትድ ስቴትስ የገቡ ህገወጦች እንዲባረሩ የህግ ከለላ ተሰጥቷቸዋል። የዩናይትድ ስቴትስን ወቅታዊ ሁኔታ አስመልክቶ ባደረጉት ንግግር ራይሊን ገድሏል የተባለውን ሰው ለማመልከት ህገ ወጥ የሚለውን ቃል የተጠቀሙት ባይደን ባለፈው ቅዳሜ ቅርታ የጠየቁ ሲሆን ኢሚግሬሽንን አስመልክቶ የተከተሉትንና ያላቸውን የራሳቸውን አቋም ተከላክለዋል። የኢሚግሬሽን ስርዓታችን ለማስተካከል ድንበራችን ለማስጠበቅ፣ ለአሜሪካ ህልም አላሚዎችና ለቤተሰቦቻቸው፣ ለእርሻ ሰራተኞች በወረሽኙ ወቅት የረዱንና የማህበረሰባችን አካል ለሆኑትና አስፈላጊ ለሆኑ ሰራተኞች ሁሉ ህጋዊን የዜግነት መንገድ ለማረጋገጥ ሁሉን አቀፍ እቅድ አስተዋወቂያለሁ። ሁለቱም የፕሬዝደንት እጩዎች በሳምንቱ መጨረሻ የሰጧቸው አስተያየቶች የሚያመሳስሏቸው ነገር መራጮች በምርጫው ላይ እንዲገኙና የየፓርቲያቸው ፕሬዝደንታዊ እጩ እንዲሆኑ እንዲረዷቸው አጣዳፊ ፍላጎት ያላቸው መሆኑን ነው። እንዲህ አሉ ትራምፕ ሀገራችንን ለመታደግ አገራችንን ለማዳን በሚደረገው ታሪካዊ ጉዞ ከእኛ ጋር እንድትሆኑ ጠይቃለሁ። በአንድነት ሆነን በባይደን ፕሬዚደንትነት የተፈጠሩትን የስቃይ እና የጭንቀት ገጽታዎችን እስከ ወዲያኛው እንቀይራቸዋለን። ጆ ባይደንም በበኩላቸው ለዚች አገር ነፍስ የሚደረገው ፉክክር አሜሪካን ወደ ኋላ ለመጐተት በሚፈልጉትና ወደፊት እንድትራምድ በሚፈልጉት መካከል የሚደረግ ጦርነት ነው። ሀዋይ፣ ሚሲሲፒ፣ ዋሽንግተን እና ጆርጂያ ነገ ማክሰኞ የቅድመ ምርጫዎችን ያካሂዳሉ። በፓርቲዎቹ ጠቅላላ አገራዊ ጉባኤ ወይም ኮንቬንሽን ላይ የየራሳቸውን ግዛት ለመወከል ከተመረጡ ግለሰቦች ወይም ዴሌጌትስ ሁሉንም ወይም ከነሱ የተወሰኑትን ማግኘት የፕሬዝደንት እጩነትን አሸናፊነት ሊያጎናጽፍ ይችላል። ደረጀ ደስታን አመስግኜ ወደ ሁለተኛው አጋማሽ እንዝለቅ። ሳምንታዊው ሐኪሞን ይጠይቁ የነርቭ ሴሎችን ሞት የሚያስከትሉ የአንጎል በሽታዎችን እንረዳ ነው የሚለው የዛሬው ሐኪሙን ይጠይቁ የያዝነው ሳምንት የአንጎል ጤና ግንዛቤ ማስጨበጫ ሳምንት ነው የማሰብና የማሰላሰል ችሎታን ትውስታንና የመወሰንን አቅምን የሚያሳጡ አእምሮ የወትሮ ሥራውን ማከናወን እንዲሳነው ነው የሚያደርጉና ለህልፈት ጭምር የሚዳርጉ የተለያዩ የአንጎል ህመሞች በወል የሚጠሩበት የህመም ሁኔታ ምንነትን ይፈትሻል ሐኪሙን ይጠይቁ በምሽቱ ቅንብሩ ሙያዊ ማብራሪያውን የሚሰጡን በአዲስ አበባ ዩኒቨርሲቲ የጤና ሳይንስ ኮሌጅ የነርቭ ሐኪምና ረዳት የህክምና ፕሮፌሰሩ ዶክተር ያሬድ ዘነበ ናቸው። በአዲስ አበባ ላንሴት ጠቅላላ ሆስፒታል በነርቭ ህክምና ክፍል ኃላፊነትም ያገለግላሉ። አልዛይመር ኢትዮጵያ የተባለው የህሙማን ምርጃ ማህበር መስራች ናቸው። ወደ ቆይታችን ውሰዳችሁ። ዶክተር ያዊድ በቅድሚያ ለጊዜው አመሰግናለሁ። በእንግሊዝኛው አጠራር ኒውሮ ዲጀነሬቲቭ በመባል ስለሚታወቁት በተለይ በአንጎልና ህብለ ሰረሰር ውስጥ የሚገኙ የነርቭ ሴሎችን የሚያጠቁ የበሽታ አይነቶች በጥቅል የሚጠሩበት ይህ የህመም ሁኔታ ምንድን ነው? የትኞቹን ስ የህመም አይነቶች ያካትታል? የኒሮ ዲጀነሬቲቭ ህመም የምንላቸው በሳይንስ ሆኖ እንግዲህ ወደ አማርኛ ሲተረጉመው በነርቭ ሴሎች ሞት የሚመጣ የነርቭ ስርዓታችንን በመጉዳት የአይምሯችንን የሴሎች ቁጥር በመቀነስ የአይምሯችንን አቅም በማዳከም ግለሰቡ በፊት ሲሰራው ከነበረው አቅም ዝቅ ብሎ የማሰብ፣ የማሰላሰል፣ የማከናወን፣ የመንቀሳቀስ አቅሙን የሚገድቡ በሽታዎች ይሆናሉ እና አሁን ባለን መረጃ መሰረት እንግዲህ በዓለም ላይ በበዛ የሚታየው ዘ ሞስት ኮመን የሚባሉ ኒሮ ዲጀነሬቲቭ ዲዚዝ አልዛይመር የተባለው ህመም ነው። በተለምዶ ማህበረሰባችን የሚያውቀው የመዘንጋት በሽታ በሚል ሲሆን ከሱ በመቀጠል በብዛት የሚታየው በሁለተኛ ደረጃ ደግሞ ፓርኪንሰን ዲዚዝ የምንለው ብዙ ጊዜ እንቅስቃሴ ገደብ በማድረግ ሰዎች መራመድ መንቀሳቀስ ጮክ ብሎ መውራት እንዳይችሉ መንቀጥቀጥም የሚያመጣ ይህም ምልክት ያመጣል ከዚህ በተጨማሪ ግን በዝርዝር ብንሄድ የተለያየ አንጎላቸው ላይ ተጽዕኖ የሚፈጥሩ ኒሮጂነቲ ዲዚዝ የሚባሉ ውስጥ የሚካተተዋሉ እነህ በሽታዎች የተፈጠረ አንጎል ላይ ስለሚሆን ጉዳታቸው ነው እንጂ በልጅነት ደግሞ ተመሳሳይ በሽታዎች ሲከሰቱ ኒውሮ ዲቨሎፕመንታል ዲዚዝ ብለን እናጋጥሮቸዋለ ማለት ነው። ታ የህመም አይነቶችን የሚመለከት ምናልባትም በዝርዝር ማየት የሚጋብዝ ሰፊ የህመም ሁኔታ ነው የገለጹት። እስኪ ደግሞ ሌላ በወል ስም በጥቅል ስያሜ የሚታወቅ የህመም ሁኔታ እንመልከት። በእንግሊዝኛው አጠራር ዲሜንሻ በመባል የሚታወቀው አእምሮ ስራውን የማከናወን አቅሙን በተለይም ትውስታና በጥልቀት የማሰብ የማሰላሰል ችሎታ የሚያሳጣ አንዳንዴ የሰዎችንም የወትሮ ጠባይ የሚለውጥ እያደር ስር እየሰደደ የሚሄድ የበሽታ አይነት ጨምሮ በዚህ ስም ሲጠሩ እናያለን። አንድ ሰው ለዲሜንሻ ተጋልጧል ሲባልስ እንዴት ነው የሚገለጠው? እሺ፣ ያነሳ ነው። ጥሩ ጥያቄ ነው። እንግዲህ ኒሮጂነሪት ከሚባሉ የነርቭ ህመም በብዛት የምናየው ዲመንሻ ሲሆን በማህበረሰባችን ውስጥ በወልት ስሙ እንግዲህ የመርሳት በሽታ እንለዋለን። ግን ዲመንሻ መርሳት ብቻ ያልሆነ የተለያዩ አንጎላችንን ክፍል የሚያጠቃ ና እንደሚጠቃው አንጎል ክፍል ምልክቱም የሚለያየ አይነት ህመም ነው። እንደው ለማስረዳት ያህል ግን ባጭሩ ምንድ ነው ዲመንሻ ማለት የአይምሮችንን የማሰብ የኮግኒቲቭ ፈንክሽን የሚባለውን የሚቀንስ ና ሰዎች የማሰላሰል፣ የመወሰን፣ የአዲስ ነገር የመማርና፣ አካባቢያቸውን የመቃኘት፣ ለዛም ለአካባቢያቸው ደግሞ አስፈላጊ የሆነ መልስ የመስጠት ስሜቱ ሀሳቶቻቸው ተረድተው አንደበታቸው አውቀው ያን የማድረግ አቅም የሚቀንስ የበሽታ አይነት ነው። በባህሪው እንግዲህ ዲመሻ ስንል እንግዲህ ተላላፊ ያልሆነ ከጊዜ ወደ ጊዜ እየባሰ መሄድ፣ በዘላቂነት ግን የአእምሯችን አቅም አዳክሞ አለፍ ሲልም እስከ እልፈት የሚያደርስ የነርፍ ሴሎች የመሞት በሽታ ሲሆን ከዛም ውስጥ በብዛት የምናውቀው እንግዲህ አድዛይመር የሚባለው ህመም ነው። በዋናነት ወደ ሰማኒያ በመቶ የሚሆኑትም ዲመንሻዎች የሚያመጣው የሚባለው ከዛ በመቀጠል እንደኛ ሀገር ባሉ ታዳጊ ሀገሮች ደግሞ በተለይ ከደም ስር ጤና ጋር ተይዞ የሚመጣው ባስኩላር ዲመንሻ በቀጣይነት በብዛት ይታያ። ከዛ የተለያዩ ደግሞ ከላይኛ አንጎል ክፍል ስር ያሉትን ሳብኮርቲካል የሚባል ዲመንሻ የሚያመዱ ሌቪ ቦዲ ዲመንሻ፣ ፍሮንቶ ቴምፖራል ዲመንሻ እያለን መከፋፈል እንችላለን ማለት ነው። እንዲህ ለየት ያለ ጠባይ ያላቸውን ህመም አይነቶች አስቀድሞ አውቆ ለምርመራ በመምጣት እና እንዲሁም ደግሞ በህክምናው ሳይንስ ዘርፍ በተገኙት የተሻሉ ሁኔታዎች እንዲህ ያሉትን ህመሞች በምርመራ የማወቅና የመድረስ እድሉ ከፍ ማለትን ጨምሮ አንዳንድ ሁኔታዎች ለበሽታው የበለጠ እንዲታወቅ እድል የመፍጠራቸውን ያህል ለህመሙ ስርጭት መጨመር ሌሎች ምክንያቶችም ካሉ በኢትዮጵያ ውስጥ በስፋት የምታየት አዝማሚያ አለ ወይ? ከሆነስ በእለት ተዕለት ሙያው ከሚያያቸው እንደ ምክንያትም የሚገለጽም ነገር ካለ አክለው ቢያስረዱ። በእኛ ሀገር፣ እኔም ከስራ ከማያቸው ታካሚዎች አንጻር አሁን ማህበረሰቡ ውስጥ ግንዛቤ እየሰፋ በመጣ ቁጥር ሰዎች ህክምናውን የመፈለግ ጉዳይ የጨመረ ነው ካልሆነ እስከዛሬ ዛሬ በነበረው እሳቤ እንግዲህ ይሄ በሽታ የነጮቹ ያደጉ ሀገራት በሽታ ብዙ ሰዎች ለነጮ ሲገፋ የሚመጣ አይነት በሽታ ተደርጎ በዛ ደግሞ የህመም ከተገኘ ያው በማህበረሰቡ መገለል ወይ ለህመሙ ምንም መፍትሄ የለውም ብሎ በማሰብ ብዙ ሰዎች ወላጆቻቸው ወይ ታመሙ ቤተሰቦቻቸውን ቤት ውስጥ ከማስቀመጥ ይልቅ ወደ ሕክምና ማምጣት አይታሰብም። አንዳንዴ ደግሞ የምናስተውለው በተለምዶ የእርጅና አካል ነው። አንድ ሰው ሲዘነጋ አባይም አርጅታ ነው አርጅቶ ነው ይባላል። እን እርግጥ እንደ ህመም አይታሰብም እና አርሊ ምልክቶቹን ስለማናስተውል ብዙ ጊዜ የሚመጡት የከፋ ደረጃ ደርሱ አቅጣጫ ማለየት ሳይችሉ ጠፍተው አፋልጉኝ ተለጠፉ። እንደዚህ ህመሙ ጫራው ጎላ ሲል ነው ወደ ህክምና የሚመጣው እና ሁሉ እንግዲህ ያው ዛሬ የምንሰራው የሚዲያው አስተዋጽኦ የሚሆነው በጊዜ ግንዛቤው መፍጠር በማህበረሰብ ውስጥ ሌላው ግን በአንጻራዊ ጊዜ ብለን የምናስበው ማህበረሰባችን የመኖሪያ እድሜ ጣሪያው ከጊዜ ወደ ጊዜ የተሻሻለ መጥቶ አሁን በቅርብ ባሉ መረጃዎች ወደ ስልሳ ዘጠኝ ዓመት ገደማ ደርሷል። እንግዲህ ኢትዮጵያ ውስጥ ያለው አማካኝ እድሜ የላይፍ ኤክስፔክታንስ የሚባለው ይህ እንግዲህ ከጤና ስርዓቱ ማደግ ዓለም ላይ ተደበት ሲተላላፊ ለሆኑ በሽታዎች የመሞት እድላችን በመድኃኒቶች መሻሻል በክትባቶች የተነሳ በመቀነሱ ሰዎች የተሻለ እድሜ መኖር እድላቸው የጨመረ ይመጣልና ያ ሲሆን እንግዲህ በተለይ እንደኛ ሀገር ደግሞ ቁጥሩ እየበዛ ባለ ማህበረሰብ ላይ እንደዚህ አይነት በሽታዎች ከጊዜ ወደ ጊዜ ጎልቶ የመምጣት ያም ሲሆን ደግሞ ጤና ስርዓቱን ኢኮኖሚውን፣ ፖለቲካውንም ጫና እስከ መፍጠር የመድረስ እድል አላቸው እና የማህበረሰባችን ቁጥር ጨምሯል። አሁን ደግሞ የመኖሪያ ድሜታራችን እየተሻሻለ በሄደ ቁጥር እኝም በሽታዎች በጎላ የማየት እድል ይኖረናል። የቅርብ መረጃዎች የሚያሳዩት እንግዲህ በሀያ ሀያ ዓለም ላይ እስከ ሀምሳ ሚሊዮን ሰዎች ከዲመንሺያ ጋር ይኖራሉ ተብሎ ይታሰባል። ይህ ቁጥር ግን በሀያ ሀምሳ ስንደርስ በሶስት እጥፍ አድጎ ወደ መቶ ሀምሳ ሚሊዮን ሰዎች ይኖራሉ ተብሎ ይታሰባልና አንፎርቹኔትሊ ደግሞ ከዛ ውስጥ ሰማኒያ በመቶ የሚሆኑት ኢትዮጵያና ከሰሀራ በታች ያሉ ወይ ደግሞ ደቡብ ምዕራብ ኤዥያ የመሳሰሉት አዳጊ ሀገራት ላይ ጎልቶ እንደሚታዩ ነው ጥናቶች የሚያመላክቱትና ለሱ ለእሱ የተዘጋጀ ጤና ስርዓት ማህበረሰብ የመፍጠርም ስራ ይጠበቅብናል ማለት ነው። መልካም ምናልባትም ይሄ ሰፋ ባለ ቅንብር መልሰን እንጎበኘው ዘንድ ሰዎች በግለሰብ ደረጃ ሊያደርጉ ከሚችሉት ቀደም ብለው እንደጠቆሙት የመገናኛ ብዙኃኑም ተገቢውን ትኩረት እንዲሰጡት የሚጠይቀውን ጨምሮ አጠቃላይን ሁኔታ በዝርዝር ማየት የሚጋብዝ ይመስላል። ለዛሬው ግን ዶክተር ያሬድ ዘነበ የነርቭ ሐኪምና በአዲስ አበባ ዩኒቨርሲቲ የጤና ሳይንስ ኮሌጅ የነርቭ ሕክምና ሳይንስ ረዳት ፕሮፌሰር ለሰጡን ሙያዊ ማብራሪያ ለጊዜው አመሰግናለሁ። በሌላ መሰል ዝግጅት እንደማገኘው ተስፋ አደርጋለሁ። ሆነ እግዚር ስጥልኝ ለዛሬ። ክቡራትና ክቡራን አድማዊ ተመልካቾች፣ አሁን ሳምንታዊ ስፖርት በኬኔዲ አባተ። 13ኛው የአፍሪካ ጨዋታዎች ውድድር አርብ የካቲት 29 ቀን 2016 ዓ ም በጋና ተጀምሯል። በውድድሩ ላይ ከሚሳተፉ 54 የአፍሪካ ሀገራት አንዷ የሆነችው የኢትዮጵያ ከ20 ዓመት በታች ብሔራዊ ቡድን ቅዳሜ ዕለት ከአዘጋጇ የጋና አቻው ጋር የመጀመሪያ የምድብ ጨዋታውን አድርጎ 1 ለ0 ተሸንፏል። ብሔራዊ ቡድኑ ሁለተኛ የምድብ ጨዋታውን ነገ ማክሰኞ ከኡጋንዳ ጋር በጋናዋ ኬፕ ኮስት ከተማ የሚያደርግ ይሆናል። በዚሁ ምድብ የተደለደሉት ታንዛኒያና ኡጋንዳ በመጀመሪያ የምድብ ጨዋታቸው አንድ እኩል ተለያይተዋል። በየአራት ዓመቱ ከኦሎምፒክ በፊት የሚካሄደው የአፍሪካ ጨዋታዎች ውድድር ዘንድሮ አትሌቲክስ፣ ዋና፣ ብስክሌት እና ቴኒስን ጨምሮ በ29 የስፖርት አይነቶች የሚካሄድ ሲሆን ከእነዚህም ስምንቱ በፓሪስ 2024 ኦሎምፒክ ላይ የተካተቱ የስፖርት አይነቶች ናቸው። ከአፍሪካ ኦሎምፒክ ኮሚቴዎች ማህበርና ከአፍሪካ የስፖርት ኮንፌዴሬሽኖች ማህበር ጋራ በመተባበር ውድድሩን ያዘጋጀው የአፍሪካ ሕብረት መረጃ እንደሚያመለክተው ከአራት ሺህ በላይ አትሌቶች በውድድሩ ይፋል ይገፋለም አሉ ከየካቲት 29 እስከ መጋቢት 14 ቀን 2016 ዓ ም ለ16 ቀናት በጋና ሶስት ከተሞች በሚካሄደው በዚህ የአፍሪካ ጨዋታዎች ውድድር ላይ ኢትዮጵያ በ9 የስፖርት አይነቶች ትወዳደራለች። ትናንት በሳንዲጎ በተካሄደው የጎልድ ካፕ የፍጻሜ ጨዋታ የዩናይትድ ስቴትስ ሴቶች ብሔራዊ ቡድን የብራዚላቸውን በመርታት ዋንጫውን አንስቷል። የሰሜን መካከለኛው አሜሪካና የካሪቢያን እግር ኳስ ማህበር ፌዴሬሽን ኮንካፍ አባላት የሚሳተፉበት የሴቶች ጎልድ ካፕ ወይም የወርቅ ዋንጫ ዘንድሮ እንደ አዲስ የተጀመረ ነው። በዩናይትድ ስቴትስ ሳንዲጎ በተካሄደው በዚህ የኮንካፍ የሴቶች ጎልድ ካፕ የመጀመሪያ ውድድር ላይ አስራ ሁለት አገራት በሶስት ምድቦች ተከፍለው ተሳትፈው ተሳትፈዋል። ትናንት እሁድ፣ በተካሄደው የፍጻሜ ጨዋታ ሊንዚ ሆራን በመጀመሪያው የጨዋታ አጋማሽ ባስቆጠረችው ብቸኛ ግብ ዩናይትድ ስቴትስ ብራዚልን አንድ ለዜሮ በመርታት የዋንጫው ባለቤት ሆናለች። በሴቶች ብሔራዊ ቡድን ገናና የሆነችው ዩናይትድ ስቴትስ በውድድሩ የምድብ ጨዋታ በሜዳዋ በሜክሲኮ ሽንፈት ቢገጥማትም በስተመጨረሻ ዋንጫውን አንስታለች። ዩናይትድ ስቴትስ ብራዚልን በውድድር ፍጻሜ ስትገጥም የትናንቱ ለአራተኛ ጊዜ ሲሆን የ2004 እና የ2008 ኦሎምፒክን ጨምሮ ከዚህ ቀደም ያደረጓቸውን ሶስት ፍጻሜዎችም ያሸነፈችው ዩናይትድ ስቴትስ ናት። በሚታይበት ከፍተኛ ፉክክር የተነሳ ከሌሎች ሊጎች ይልቅ ተወዳጅ የሆነው የእንግሊዝ ፕሪምየር ሊግ 28ኛ ሳምንት ላይ ሲደርስ ሶስት ክለቦች ለዋንጫው ይወዳደራሉ። የሳምንቱ የሊጉ ተጠባቂ ጨዋታ በአንፊልድ ሊቨርፑልን ከማንቸስተር ሲቲ አገናኝቶ ጨዋታው አንድ አቻ ተጠናቋል። ምንም እንኳን በአመዛኙ ሊቨርፑል የተሻለ የኳስ ቁጥጥር የነበረው ቢሆንም የአቻ ውጤቱ ከሁለቱ ቡድኖች ይልቅ አርሰናልን ተጠቃሚ አድርጓል። ይህን ውጤት ተከትሎ ቅዳሜ ብሬንትፎርድን ሁለት ለአንድ ያሸነፈው አርሴናል በ64 ነጥብ ሊጉን ሲመራ፣ ሊቨርፑል በኩል 64 ነጥብ በግብ ተበልጦ ሁለተኛ፣ ሲቲ ደግሞ ከሁለቱ ቡድኖች በአንድ ነጥብ ብቻ ዝቅ ብሎ ሶስተኛ ደረጃ ላይ ተቀምጠዋል። ሶስቱ ክለቦች ተናንቀው መቀጠላቸው የውድድሩን አጓጊነት ከፍ እንዳደረገው የእግር ኳስ ተንታኞች እየገለጹ ነው ከአንድ እስከ አራት ባለው ደረጃ ውስጥ በመግባት የሻምፒየንስ ሊግ ቦታን ለማግኘት በሚደረገው ውድድር ደግሞ ከፊት ሆነው የሚፋለሙት አስቶንቪላ እና ቶተንሃም ትናንት እርስ በርስ ተገናኝተዋል። በ65ኛው ደቂቃ ላይ አንድ ተጫዋች በቀይ ካርድ የወጣበት አስቶንቪላ በሜዳው በሜዳው አራት ለዜሮ ተሸንፏል። አስቶን ቪላ ከሽንፈቱ በኋላም አራተኛ ደረጃን ይዞ የሚገኝ ቢሆንም ከቶተናም ጋር ያላቸው ልዩነት ወደ ሁለት ዝቅ ብሏል። ወጥ አቋም ማሳየት የተሳነው ነው ማንቸስተር ዩናይትድ ኤቨርተንን ሁለት ለዜሮ በማሸነፍ ስድስተኛ ደረጃ ላይ ይገኛል። ዓለም በጉጉት ይጠብቀው የነበረው የአንቶኒ ጆሹዋ እና ፍራንሲስ ኑጋኑ የከባድ ሚዛን የቦክስ ፍልሚያ የጆሹዋን ቡጢ መቋቋም የተሳነው ኑጋኑ በሁለተኛው ዙር በዝረራ እጅ ሰጥቶ ተጠናቋል። የቀድሞው የከባድ ሚዛን የዓለም ሻምፒዮን አንቶኒ ጆሹዋ ቅዳሜ የካቲት 30 ቀን በሳውዲ አረቢያ ሪያድ በተካሄደው ፍልሚያ ፍራንሲስ ኑጋኑን በሁለት ዙሮች ሶስት ጊዜ ዘርሮት በማሸነፍ ወደ ክብሩ የመመለስ ጉዞውን አቅንቷል። የ34 ዓመቱ ብሪታንያዊው እ ጆሹዋ እና የ37 ዓመቱ ካሜሩናዊ የቀድሞ የዩኤፍሲ የከባድ ሚዛን ሻምፒዮን ፍራንሲስ ኑጋኑ ባደረጉት ግጥሚያ ከፍተኛውን የማሸነፍ ቅድመ ግምት ጆሹዋ ቢያገኝም ውድድሩ ግን በቀላሉ እንደማይጠናቀቅ ብዙዎች ገምተው ነበር። ሆኖም የጨዋታው አያያዝ ያላማረው የቡጢው ዳኛ ከሁለተኛው ዙር የዝረራ ቡጢ በኋላ አሸናፊነቱን ለጆሹዋ ሰጥቶ ውድድሩን ለማስቆም ተገዷል። ለመፋለምን የመጣሁት አሁንም ተመልሼ ዝግጅቴን እቀጥላለሁ ከዚያም ጊ ጊዜው ሲደርስ ለፍልሚያ እመለሳለሁ ሲል የኦሲክ እና የፊዩሪን አሸናፊ ለመግጠም የሚጠባበቀው ጆሹዋ ተናግሯል። ጆሹዋ ለቀጣዩ ድል መራቡን በመግለጽ አስተያየት የሰጠው ቀጣዩ ተፋላሚው ሊሆን እንደሚችል የሚጠበቀው ታይሰን ፊውሪ በተመልካቾች ስፍራ ላይ ሆኖ እየተከታተለው ሳለ ባደረገው ንግግር ነው። የጆሹዋ አስተዋዋቂ ኤዲ ሄርንም እንዲሁ እባክህ አሌክሳንደር ኡሲክን አሸንፍ፣ ምክንያቱም የምን ጊዜም ትልቁን ፍልሚያ ታገኛለ በማለት ለታይሰን ፊውሪ መልእክት አስተላልፏል ሮይተርስ እንደዘገበው። ኬኔዲ ባተን ለዝግጅቱ አመሰግናለሁ። ክቡራትና ክቡራት ለዛሬ የያዝነውንም እዚሁ ላይ አበቃን። ነገ እንገናኝ። በእኔ በኩል ሰላም፣ ደህና ደሩ Thank